በኢትዮጵያ ሕዝቡ በሚመርጠው አካላት ሀገሪቷን ወደ ዴሞክራሲ ይዘት ለማቅናት የግንዛቤ ማስጨበጫ በአውሮፓ ኅብረት ድጋፍ ጥያቄ ባቀረቡት መሰረት የተለያዩ በርካታ የሲቪክ ማህበራት ተሰባስበው በሳፋይር ሆቴል ሰፋ ያለ ውይይት በማካሄድ ላይ ይገኛሉ። ከአውሮፓ ኅብረት የዘርፉ ባለሙያ ዴቪድ ለኖት ይገልጸዋል። የሲቪክ ማህበረሰብ አባላትን ለብሔራዊ ምርጫ የብቃት ደረጃ እንዲኖራቸው ለማድረግ ከአውሮፓ ህብረት የሙያ ስልጠና ድጋፍ እና ውይይት ለማድረግ ጥሪ በቀረበልን መሠረት የሚከናወን ነው። ይህም አባላቱ ራሳቸውን አደራጅተው የስብስብ መዋቅር እንዲኖራቸው እና ለምርጫ እንዲዘጋጁ ለማድረግ ጭምር ነው። ለዚህም እንዴት እንደሚደራጁ እቅድ ለመንደፍና በሀገሪቱ የምርጫውን ሂደት ከወዲሁ ለማድረግ ነው። ዶክተር ንጉሱ ለገሰ ከክርስቲያን በጎ አድራጎት የልማት ማህበር ዋና ስራ አስኪያጅ፣ የአውሮፓ ህብረት ድጋፍ ለታቀደው የምርጫ ሂደት ጠቃሚ እንደሚሆን ያብራሩታል። የዚህ የአውሮፓ ህብረት የሲቪል ሶሳይቲ ፈንድ ጥሩ ግንዛቤ ማስጨበጫ እድል ይሰጣል ለህብረተሰባችን እኛ በዚህ ሀገር ብዙ ጠለቅ ያለ እውቀቱም ሪሊ ዲሞክራሲ ውስጥ ተሳትፈን ምርጫ የሚያካሄድ እውቀቱም ብዙ እድሉን አላገኘንም። በተለያዩ ምክንያቶች እንደምታውቀው ህዝባችን በሰፊው ሊሳተፍ አልቻለም። በነበሩ ችግሮች በአንድ ወቅት የነበረው ጥሩ ውይት ምርጫ ጽና ሰባት ነበር። ያም በምን መልክ እንዳለቀ ሁላችን የምናቀው ነው። በአሁኑ ሰዓት ግን የተጀመረው ፕሮሰስ ጥሩ ኦፖርቹኒቲ ጥሩ እድል ከፍቷል ለህብረተሰቡ ለመሳተፍ እና ስለዚህ ያን ኦፖርቹኒቲ እንጠቀም ህብረተሰባችንን ግንዛቤ እናስጨብጥ ወደ ምርጫ እንሄድ የሚለው ፕሮሰስ ይሄ ፈንድ ትልቅ ሰፖርት ትልቅ ድጋፍ ነው የሚያደርገው። ሲቪክ ማህበረሰቡ የምንሳተፈው ሰዎች እኔ ያለሁበት የክርስቲያን ዲፌን ዴቨሎፕመንት አሶሽ ወይም የክርስቲያን በጎ አድራጎትና ልማት ድርጅት ወደ አራት መቶ በላይ ልጆች ያሉት ነው በራሱም ከዛም ውጭ ያሉትን ጨምረን ሀገሪቷን ለመሸፈን ነው አሁን ትልቁ እቅድ። ምናልባትም በዚህ አሁን ከአሁን በኋላ በሚካሄደው ፕራክቲካል እንትን ላይ ወደዚያ ገብተን የራሳችንን ኮንስቲቲዩንሲ እነማ ምን ይሰራሉ የት ቦታ የሚለውን ሁሉ ማፓውት ለማድረግና ለመስራት፣ ለመሰባሰብ በጋራ ከእኛም ውጭ ያሉ ኮንሶርቲየሞችን አሰባስበን አንድ ላይ ሆነን የምርጫ ፕሮሰሱን ለማካሄድ ህዝብ ህብረተሰባችን ግንዛቤ ለማስጨበጥ ነው። ዝግጅት እያደረግን ያለ ነው እና ሰፋ ያለ ስራ ነው። ይህን ሰፋ ያለ ስራ በዚህ በዩሮፒያን ዩኒየን ሲቪል ሶሳይቲ ፈንድ ድጋፍ የሚደረግበት ትልቅ እርዳታ፣ ድጋፍ የሚያደርግ ድርጅት ነው እና ለእኛ በጣም ትልቅ ደስታ ነው የሚሰጠን ይህንን ፈንድ ማግኘታችን። ይህ የአውሮፓ ድጋፍ ጠቃሚ መሆኑን አስምረውበት፣ በተጨማሪ በሀገሪቱ ስፋት አኳያ ድጋፍ በተጨማሪ ማሰባሰቡ ላይ እንደሚሰሩ ዶክተር ንጉሱ አብስረዋል። ይችን ይዘን እኛም ራሳችንም ዝግጅት ይረዳናል። ይሄን መያዙ ይሄንን ፕሮፖዛሎቻችን ረ እያስገባን ያለ ነው። ይሄንን ከአገባደርን ከጨረስ በኋላ ይሄንን ይዘን ወደ ሌሎች ፈንደርስ አሉ። እኛ በተለይ ከጀርመንም ከመንግስት የኢኮኖሚ ሚኒስቴር ጥሩ ድጋፍ እናገኛለን የሚል ተስፋ አለን። እንደገና ከብሬድፎር ዘወለ ለምሳሌ ጀርመኒ ጥሩ ድጋፍ የሚያደርግልን ነው። በዚህ ዙሪያ ሌሎቹም በዚሁ በዲሞክራታይዜሽን ዙሪያ የሚሰሩ ብዙ አሉ። ከእነሱም ጠጋ እያልን ደግሞ ጥያቄ እናቀርባለን። እየተጋጀን ያለ ነው። ጌታቸው ተድላ፣ ሀይሌ ጊዮርጊስ፣ ደዲ ደብዱ ዘገባ ከአዲስ አበባ።